ኤርትራና የተከፈተው ድንበር የኤርትራና የኢትዮጵያ ጸብ፣ ኩርፊያና ቁርሾ እንግዲህ አክትሟል። ዜጎቻቸው በነጻነት መሸጋገር ተራርቀው የኖሩ ወዳጆች፣ ተጠፋፍተው ወይም ተቆራርጠው የነበሩ ቤተሰቦች የተገናኙ ናቸው። የሁለቱም ወገኖች ነጋዴዎች እየተሟሟቁ ይመስላሉ። ሀገሮቹም ቢሆኑ ከወደቦች አጠቃቀም አንስቶ ላቅ ባሉ ጉዳዮች ላይ ሊተሳሰሩ ነው። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ የፉልብራይት ፌሎ ቀድሞ በተባበሩት መንግስታት ድርጅት ተቋማትና በአሜሪካ የኢትዮጵያ ኤምባሲ ኢትዮጵያን በመወከል በተለያዩ ደረጃዎች በዲፕሎማትነት ያገለገሉት ዶክተር ብሩክ ኃይሉ ግን ስጋትና ማሳሰቢያ ያላቸው ሰለሞን አባተ አነጋግሯቸዋል። ዶክተር ብሩክ ኃይሉ በቅድሚያ ለጊዜው ለተለመደው ትብብሮ እጅግ በጣም አድርጊ አመሰግናለሁኝ። በአድማጮቻችን ስም እንደምናመሹ ጤና ይስጥልኝ አቶ ሰለሞን። እግዚአብሔር ይመስገን እንዴት አመሸ? እግዚአብሔር ይመስገን። አሁን የደወልኩለት ዶክተር ብሩክ በቅርቡ ያወጡትን ጽሁፍ ተመልክቼ ነበረ። ድንበሩ ክፍት ነው ኤርትራም መከፈት አለባት እና በዚያውም የቀዝቃዛውን ጦርነት ዘመን ትምህርት ፕሬዚደንት ኢሳይያስ ሊያጤኑ ይገባል የሚል መልእክት ያለው ጽሑፎ ብዙ ቁም ነገር ያዘለ ይመስላልና፣ እስቲ ከመጀመሪያው ምዕራፍ ልነሳ። ጽሑፎን ካስቀመጡበት የወደብ ጉዳይ አንስተዋል። ኢትዮጵያ ምጽዋንም አሰብንም ልትጠቀም ትችላለች ከእንግዲህ የሚል ነው ድምዳሜው የመጀመሪያው ምዕራፍ። ለመሆኑ ኢትዮጵያ የወደብ ችግር አለባት እንዴ? ወል አንድ ሀገር ለኢኮኖሚው ብልጽግና፣ እድገት ለውጭ ንግድና ለውስጥ ኢምፖርትና ኤክስፖርት ወደብ ያስፈልገዋል። ኢትዮጵያን ለመሳሰሉ ወደብ የለሽ ሀገሮች ደግሞ ያው ከአካባቢው ጎረቤት ሀገሮች ያሉትን በትብብር በፈቃደኝነት ላይ የተመሰረተ ግንኙነት ተፈጥሮ ካሉት ውስጥ አማርጡ ወይም ከሁሉም ሀገሮች ጋር ሶማሌ፣ ጅቡቲ ጀምሮ ሶማሌላንድን ድረስ ራሱ ሳይቀር ኤርትራም ዝግ ነበር። አሁን ግን ካለፉት ወራቶች ጀምሮ ክፍት ሆኗል። ያለውን አጋጣሚ ሁሉ መጠቀም የግድ ይላል። የኢትዮጵያ መንግስት ብሔራዊ ጥቅሙን ለማስከበር በተለይ ኢኮኖሚ ህልውን ህልውናውንም ለማመቻቸት ይህን የመሰለ እርምጃ መውሰድ አለበትና መልሴ አዎ፣ አንድ ሀገር በግድ ወደብ ያስፈልገዋል። ጥያቄ የወደብ ችግር አለባት ወይ ኢትዮጵያ? የወደብ ችግር የለባትም። የለባትም የሚያሰኘኝ ምንድን ነው? ከራሷ ሉዓላዊነት ወደብ ያስፈልገኛል ከሚል የላትም በወቅቱ። ነገር ግን የምትጠቀመው ወደብ ግን አላት። ያንንም ወደቦች ስትጠቀም የማንን የምትጠቀመው የአካባቢን ጎረቤት ሀገራትን ነው እና የወደብ ሾርቴጅ ልበለ የላትም ግን የኢንፍራስትራክቸር መንገድ ባቡር፣ የመሳሰለው ችግር አለ። ለውጭም ስለሚዳርግ ካልተመቻቸ ብዙ ብዙ ጣጣ ስላሉት በዛ መልክ ሀገሪቷ ትቸገራለች፣ ላልታሰበ ወጪም ይዳርጋል። እና የወደ ብጥረት እንኳን የላል። ዶክተር ብሩክ እገነዘባለሁኝ እርስዎ የፖለቲካ ሳይንስ ፕሮፌሰር ኖት የፖለቲካ ሳይንስ ምሁር ኖት፣ ምናልባት በምጣኔ ሀብት ጉዳዮች ላይ ብዙ ላላስቸግሮ ትችላለሁኝ እርስን በአጠቃላይ ግን በተለይ የኢትዮጵያና የኤርትራን የሰሞኑን ግንኙነት ወደ መደበኛ ሁኔታ ወደ ሰላማዊ ሁኔታ መመለሳቸው ሁለቱ አገሮች በተነሳ ቁጥር እንግዲህ አሰብና ምጽዋ ለኢትዮጵያም ክፍት ሊሆኑ ነው፣ አሰብና ምጽዋ ለኢትዮጵያ ክፍት ሊሆኑ ነው ተደጋግሞ ይነሳል። ይሄ ጉዳይ ዋናው ጉዳይ በኢትዮጵያና በኤርትራ መካከል ላለው ግንኙነት መሰረቱ ወደብ ነው ወይ? እንግዲህ ይሄ ዲፌንስ ዲፌንስ የመሽሎኪያ አባባል ሊሆን ይችል ይችላል። ለመሽሎክ ሳይሆን ዲፌንስ ከምን አኳያ ነው የምታየው የሚል ነው። የፖለቲካም የናሽናሊስት ጥያቄ ይሆናል። ኢትዮጵያ ባህር በር ያስፈልጋታል የሚል ወገን ከሆነ ያው ለሱ፣ ጥያቄው ግን አልተመለሰም። ግን ሪያሊስት ሆኖ ያለፈውን ታሪክ ያለፈው ምስቅልቅል በመውሰድ ዘላለም ጦርነት ከምንዋጋ ያው ኤርትራም ራሷን ችላ ሀገር ሆናለች። ይህንን ግንዛቤ ተወስዶ ኢትዮጵያም ኤርትራም የተለያዩ ሀገራት ሆነዋል የሚል ደግሞ አመለካከት ያላቸው አሉ። እነሱም ብጠይቃቸው ኢትዮጵያ ባላት የህዝብ ብዛት፣ ባላት ኢኮኖሚክ ገበያ በመሳሰለው ክላይንት መፈለጓ ለእሷ የሚሆናትን ፖርት ከገንዘብ አኳያ ከታሪፍ አኳያ ከቅርበት ከርቀት አኳያ ከመንገድ ከባቡር አኳያ መርጣ ትጠቀማለች። በዛ ተካክሳለች። እንዲሁም ወደብ ያላቸው ሀገራት ናቸው ኢትዮጵያ ላይ ዲፔንድ የሚያደርጉት። ጅቡቲን ውሰድ እስከ ዘጠና አምስት በመቶ። አሁን ኤርትራም ተከፈተ እሰየው። ግን ምጽዋና አሰብ የኤርትራን ጥማት ወዲያው ያረካሉ። ነገር ግን ባዷቸውን እንዳይሆኑ ከተፈለገ ኢትዮጵያን እንዲሁም ሁለተኛው አርቲክል የሚለው ይሄ ነው ያላነሳው እሱ ምንድን ነው? ኤርትራ ሁኔታዎችን አመቻይታ የኤርትራ መንግስት በኢትዮጵያ የምታመቻች ከሆነ ኢትዮጵያን ትኩረት መሳብ ትችላለች። ያን ካላደረገች ግን ኢትዮጵያ አሁን ባለው ሁኔታ ጅቡቲንም ሆነ በርበራንም እስከ አስራ አምስት በመቶ እስከ አስር በመቶ መጠቀም ጀምረናል። እንደገና ፖርት ሱዳንም እንደገና ደግሞ ሱአኪንን ሱዳን መጠቀማችን አይቀርም በሚል ነው። ስለዚህ ወደ ጥያቄ እንደገና አንድ ጊዜ ልመልሶት እና ዶክተር ብሩክ፣ የወደቦቹ መኖርና አለመኖር በወደቦቹ የኢትዮጵያ መጠቀምና አለመጠቀም ወይም ለመጠቀም መፈለግና አለመፈለግ በሁለቱ ሀገሮች መካከል፣ በሁለቱ ህዝቦች መካከል ያለውን ግንኙነት ይወስነዋሉ? ትርጉም አላቸው ወይ እነዚህ ወደቦች በኢትዮጵያና በኤርትራ አዲስ የተሟሟቀ ግንኙነት ላይ? አዎ ሁለቱም ስምምነት በጋራ በና በብሔራዊ ኢንትረስታቸውን በማስጠበቅ ሊጠቀሙባቸው አብረው ሊያድጉ እጅ ተያይዘው ሊያድጉ ያስችላቸዋል። ኢትዮጵያ አውትሌት ትፈልጋለች፣ ኤርትራ ደግሞ ገቢ ትፈልጋለች። ከላይ እስከ ታች እስከ ታች አሰብ ድረስ ከላይ ከቀሮራ ጀምር የቀይ ባህርን በሰፊው ኤርትራ ሉዓላዊ ግዛቶች ናቸው፣ ኮስት ናቸው። ግን ባዶ መቀመጥ እና አብሮ ከጎረቤት ሀገር ጋር እየሰሩ ስፖርቱንም አብረው ወደቡን እያሳደጉ መንቀሳቀስ የተለያዩ ናቸው እና ኤርትራም ልታድግ የምትችለው ብዙ ጠርቀም ያለ ገንዘብ ማግኘት ሊያስችላት የሚችለው ከማዕድንና ከመሳሰሉ ሌላ ከቱሪዝሙ ገና አላደገም። ከሱ ሌላ ከኢትዮጵያ ጋር በምትመሰርተው የተመቻቸ ሁነኛ ኢትዮጵያን እንደ ክላይንት እንደ ጎረቤትም እንደ ወንድም ሀገርም በደም በቋንቋን ስለተሳሰሩ ሁለቱ ሀገሮች የኢትዮጵያ ሁኔታዎችን በማመቻቸት በማመቻቸት ስል በፖለቲካ ምንም ነገር ነጻ የለም። ምንም ነጻ የሚባል ነገር የለም። የተሻለ ታሪፍ ከጅቡቲ ለምሳሌ ጋር ስናወዳደር ሊያመቻች ይችላል። የኤርትራ መንግስት ቀረጥ የመሳሰለውን ምን ያህል መርከቦች መጥተው እንደሚቆሙ የማውረጃ ጊዜ፣ የዕቃ መሰብሰቢያ ጊዜ፣ ይሄ በሙሉ የመሳሰለውን ዲቴሎች አሉ። የጉምሩክ ስራ የመሳሰለውን ይሄን ይሄን ይሄንን አመቻችታ ኢትዮጵያ ቀልቧን ወደዛ ለመሳል ኤርትራ መንግስት ቀልጠፍ ባለ ሁኔታ ማድረግ ይጠበቅበታል። ካደረገም ኢትዮጵያ እንደ ጥንቱ ወደዛ ማትመለስበት ሁኔታ የለም። ሆኖም ቀረ ግን የኢትዮጵያ ሕዝብ ብዛትና ኢኮኖሚያ በጣም ትልቅ ከሆነ የተነሳ ኤርትራ ብቻ ሁለት ፖርት ብቻ አይበቃም ማለት ምጽዋና አሰብ አይበቃም። እንዲያውም በሌላው ጽሑፍ ያልኩት ነቲዮን የመሳሰሉ አዲስ ወደቦች ጥንታዊ ወደብ ናቸው ግን አዲስ ወደቦች ኢትዮጵያ ከኤርትራ ጋር ተነጋግራ በሊስ ቢሆን የራሷ የሆነ በሊስ ይዛ ዘጠና ዘጠኝም አመት በስምምነት ነው፣ በጡጫ ሳይሆን የራሷ እንደሚያስፈልጋት አሰብና ምጽዋ ሊሚትድ ፖቴንሻል እንዳላቸው የኤርትራ መንግስት ያለፈው ወር የአንደኛው የሚኒስቴር ባለስልጣን ተናግረዋል። ቤ አውፍ አንፊሌ ይባላል፣ አንፊሌ ቤ ይባላል። ከመርሳ ፈጥማ አካባቢ ነው ያለው። እሱን ለማሳደግ የኤርትራ መንግስት ሀሳብ እንዳለው ለመጀመሪያ አገልግ ገልጸዋል። ይሄ ሰየው ውሳኔያቸው ላይ የኤርትራ ውሳኔ ነው የሚሆነው። ኢትዮጵያ ግን ኢትዮጵያ መንግስት እንግዲህ ሀሳብ ነው የምሰጠው ንግግር ሲያደረግ ኔጎሽት ሲያደረግ ፖርቱን አጠቃቀሙን በተመለከተ ከቤኦፍ አንፊሌ በተሻለ ለኢትዮጵያ ጥቅም ሁሉ ጥቅሙን ነው እና ኤርትራም የራስን ጥቅም ነው፣ ኢትዮጵያም የራስን ነው። ያ ወንድማማች ብንሆንም ውስጣዊ ፉክክሩ ሊቀጥል ይችላል። ሰላማዊ ሆነው ለኢትዮጵያ ግን መሆን አመቺ የሚሆነው ቲዮ እንደሆነ ነው እኔ ለማስረዳት ሞከርኩ። ስለዚህ አሰብና ምጽዋ አሁን ነው ግን ሀያ አመት ሀያ አምስት አመት ሰላሳ አመት እኛ የወደፊቱን ነው ማሰብ አለብን። ሀያ ሀምሳ ላይ ሀያ ስልሳ ላይ ሁለቱ ፖርቶች ሌላም ሁለት ፖርት ተጨምሮ አይበቃም። ኢትዮጵያ እንደሆነ ዳይቨርሲፋ ያወረደ ያደርጋለች ከጅቡቲ ዘጠና ዘጠና አምስት በመቶ ለዋና አሰብ አርባ ሀምሳ ወደዛ እንኳን ብናዛውር የተቀረውን በጅቡቲ የተቀረውን በፖርት ሱዳን የተቀረውን ማን በበርበራ ከዛም ፖርት ሱዳን ማድረጋችን እንደገናም ደግሞ የሞንባሳ አለ ታች ከሞምባሳ ሰሜን ያለው አዲሱ ሊፕሴት ፕሮጀክት እሱን እሱን ደግሞ ሁሉ የመጠቀምም መብት አለን። እንቁላሎቻችንንም ሁሉ አንድ ዘንቢል ውስጥ መክተት የለብን ከአሁን በኋላ ሪያል ፖለቲክ ነው ማለት። አዎ ከኤርትራ ጋር ግሩም ግንኙነት መፍጠር አለብን። እየተፈጠረ ነው። እሰይ! ነገር ግን ሁሉ እንቁላሎቻችንን በአንድ ከረጢት እነሱም አያደርጉም፣ እኛም አናደርግም። ሁልጊዜ አማራጮችን ነው አገር ይዞ ሄዱ ለህልውናቸው ሲሉ ብዬ ነው መመለስ የምችለው። ዶክተር ብሩክ እስ ምጣኔ ሀብትና ከፖለቲካው አኳያ አንድ እውነታ ያስተያዩልኝ። እውነትም ሆነ አልሆነ ያለፈው ሀያ ዓመት ጦርነት በኢትዮጵያና በኤርትራ መካከል ተነስቶ ነበር ተጭሮ ነበር ከተባለባቸው ጉዳዮች አንዱ የሁለቱ ሀገሮች የምጣኔ ሀብት ግንኙነት፣ የንግድ ግንኙነት፣ የምንዛሬ ጉዳይ የመሳሰሉ ይባል ነበረ። ምናልባት የማይቀበሉ አሳማኝ ነው የማይሉ ወገኖችም ቢኖሩም ነገር ግን አሁን በዚህ በታደሰ ግንኙነት ውስጥ የሁለቱ ሀገሮች ግንኙነት በጋብቻ ደረጃም ይሁን በጉርብትና በምንም መንገድ ይሁን በምን አይነት መንገድ መቀጠል አለበት ብለው ይመክራሉ። እርስ ንግዳቸውም እና ሌሎች ግንኙነቶቻቸው ጥሩ። ይህ ቁልፍ ጥያቄ ነው። አገራት ባይኔቸር ሊቪንግ ኦርጋኒዝም ነው ነው ማለት ከፕሌቶ አሪስቶትል ጀምሮ በህይወት ያለ በህይወት እንደ ሰው የሚንቀሳቀስ ህይወት እንዳለው ነገሮች ሲመቻቹ የሚያድግ የሚፋፋ ኢኮኖሚ ከፈጠር ከአገሩም እየፋፋ እየፋፋን የሚሄድ ፖሊሲው ብልሹ ከሆነ ከውስጥ ዲሞክራሲና መብት ካልጠበቀ ህዝብም ውስጥ ሆነው የመነጫነጭ፣ እርስ በርስ መቆራቆስ፣ ከውጭም መቆራቆስ የሚመጣ ከሆነ ኢኮኖሚ እየደቀቀ ፖለቲካውም እየተበላሸ መስመር እያጣ ይሄዳል። ስለዚህ ጥሩ አይነ ግንኙነት ለመፍጠር በሁለት ሀገሮች መካከል ጥሩ ግንኙነት መፈጠር አለበት። and he አሁን ባልኩ ነጥቦች ላይ ተመስርተን አሁን ሪያሊቲው ካየን ባለፈው ሀያ ዓመት ኢትዮጵያ በጣም ቀድማ ሄዳለች። በኢኮኖሚ ፋክት ሪያሊቲው ይሄ ነው። ለምን የነበረው የፖሊሲ ለውጦች አሉ። የግል ፕራይቬት ፕሮፐርቲ መፈቀቱ መፈቀዱ ጥሩ ጥሩ ኢንቨስትመንት ፖሊሲ ማድረጉ ኤርትራ ጋር ቁርሾ ቢሆንም ቢፈጠርም ሁሉ ነገር ወደ ጦር ግንባት ሳይሆን አዎ ጦሩ እዛ ይሰፍራል፣ ኤርትራ አካባቢ ነገር ግን ኢኮኖሚያችን እንገነባለን የሚል ፖሊሲ ኢትዮጵያ መንግስት ተከትሏል። ግን በዛኛው ሳይድ ያየን እንደሆነ እርግጥ አነስ ያለ ሀገር ነው ሁሉ ነገር በቃ ራስን ህልውናን ማስከበር ኢኮኖሚ ሲባል፣ አይ እሱን ወደፊት እነጋገራለን። የፕሬስ ነጻነት፣ ህገ መንግስት፣ ፓርላማ፣ ሸንጎ፣ ምርጫ፣ እሱን ወደፊት ከጦርነቱ ወይም ይህ ችግር ከተፈታ በኋላ እንዞራለን በሚል በመሄዱ አሁን በሁለቱ መካከል ጥያቄ ለመመለስ ሎፕሳይድድ ግንኙነት ነው። አድቫንቴጅ ለኢትዮጵያ ነው። ኢትዮጵያ ጥላ ሄዳለች። እና ባላንሱ ሚዛኑ ኢን ፌቨር ኦፍ ኢትዮጵያ ነው። ስለዚህ በዛ አኳያ ነው ማየት አለብን። ሆኖም ቀረ ኢትዮጵያ ባላት ማርኬት ባላት ህዝብ ብዛት፣ አሁንም ቦርደሩ ወሰኑ ሲከፈት ካፒታል በእጁ ያለው ነጋዴ ማን ነው? ኢትዮጵያዊ ነው። የመንግስትም ጠንከር ያላ አቅም ያለው ማለው መንግስት ነው። ህዝቡም ራሱ ከፐርሰናል ኢንካም ኢትዮጵያ ዜጎች ናቸው። አሁንም የምናየው እሰየው፣ ቦርደሩ ተከፈተ፣ ኤርትራኖች ይመጣሉ እየጎረፉም ነው። እዛ አፕሮፕሪየት የሆነ ማስተካከያ ካልተደረገ የህዝብ ፍልሰት የሚጠር አይደለም። አንዱም የጻፍኩት እንደውም እሱን ጠይቀኛል ብዬ ነው መጀመሪያ የጠቁ ወደዛው መንደርደሪያ ጥያቄ ነበርና፣ ፕሮፌሰር ብሩክ ይቀጥሉ። እሺ፣ እና ምንድን ነው የሚያሳየን? አሁንም ቦርደሩ መከፈቱ በጎነቱ በጣም የሚያስደስት በሁለቱም ህዝብ የህዝቡን ፍቅር አይተናል። ሁለቱ መሪዎች ሲሄዱም ሲመጡ የህዝቡ ፍላጎትና ልቡ ሀያ ዓመት አልተለያየም ታይተዋል። አሁን ግን ዞሮ ዞሮ ፖለቲካው በኢኮኖሚና በፖለቲካው ነው ዲተርማይንድ የሚሆነው እና ከዛ አይን ያየነው እንደሆነ ምንድን ነው አሁን ኢትዮጵያ አቅም አላት ኢንቨስት ለማድረግ። ኢትዮጵያ ነጋዴዎች፣ ኢትዮጵያ ኩባንያዎች በኤርትራ በኩል መሀል ሀገር መጥተው የመስራት ሁኔታ እድል መፈቀድ አለበት። አለ ግን እናወዳደር አድቫንቴጁ ወደ ኢትዮጵያ የሚያደላ ነው። ስለዚህ ይሄ እንዳለ ሆኖ አሁን የኢትዮጵያ ንግድ ማህበር አባላት ታስታውስ እንደሆነ ወር ወር ተኩል በፊት ሄደው ምን ምን ፖሲቢሊቲ አለ ብለው ያዩትን ነገር ምስክርነት ሲሰጡ ገና ብዙም የስተካከሉ ህጎች እንደሚጠበቁ የፕራይቬት ፕሮፐርቲ በንግዱ የግል ኩባንያ ኤርትራ ውስጥ እንደማይታይ እንደሌለ ያሉት የንግድ ተቋሞች እነሱ እንደተናገሩት ካለው መሪ ድርጅቱ ጋር የተቆራኘ እንደሆነ ይሄ የኤርትራን ነጋዴዎች እንዳቀጨጨ እና ይሄ ተዳምሮ ሀያ አመት በጣም የኤርትራኖች ኢኮኖሚ ጡንቻቸው እንደደቀቀ ነው የሚያሳየው እና አሁን አድቫንቴጅ ለኢትዮጵያ ነው ማለት ነው። አድቫንቴጅ ስል በመጥፎ እንዲታይብኝ አልፈልግም። ችሎታ ያለው ማን ነው ነው ሄዶ ሆቴል ምጽዋ ጉርጉሱም ቢች ላይ መገንባት የሚችለው ማለት ነው። ኢትዮጵያኖች ይፈልጋሉ። ነገር ግን እዛ አየት አየት እንዳረጉት ህጎች ገና እንዳልተመቻችው ነው። ስለዚህ ነጋዴ ደግሞ ብሩን ገንዘቡን አይቶ ነው የሚሄደው። ዝም ብሎ ገንዘቡን አያፈርስም። እና ያ ያ መሳሰሉ ነገሮች መስተካከል አለባቸው ተግባብት ምን እንደሆነ ሁላችንም እና፣ ይሄ ሁሉ ዲተርሚኒ ፋክተሮች ናቸው፣ መመሻኘት አለባቸው። ስለዚህ አሁን የጥራ የቀረው ምርጫ ምንድን ነው? መንጎድ ነው። መንጎድ ነው ማለት በሚያሳዝን ሁኔታ፣ እንዴት ነው የምለው ይሄንን በቀን ሁሉ እየተተመነ አሁን በየቀኑ ዛሬም ጋርዲያን ወጥቷል፣ ትናንትም ቢቢሲ፣ ትናንትም ኒውዮርክ ታይምስ፣ ዋሽንግተን ፖስት የመሳሰለው ይሄንን እድል በመጠቀም ገና ሊዘጋ ይችላል ቦርደሩ በማለት የህዝብ ፍሰቱ በጣም በጣም በጣም እየሰፋ ሄደዋል። የእኔም አርቲክል መነሻ ነጥብ ይሄ ነው። አንድ ነገር መደረግ አለበት ማለት ይዘጋ ማለት አይደለም። ግን ተመጣጣኝ ለውጥ ኢትዮጵያ ውስጥ በዶክተር አብይን ስልጣን ላይ ያመጣው የህዝብ ግፊት እሳቸውን አንጥቶ የዛ ተመጣጣኝ ውጤት አሁንም እየጠነከረ ነው፣ ግን ብዙም እንትን እየተራመደ ነው። እንዲህን የመሰል የሆነ ነገር ለምሳሌ እና ደለ ተቃዋሚዎቹን እንደ እናት አገር ጥሪ የትራናዎቹን ግቡ አገራቸው ኢንቨስተሮቹንም፣ ህዝቡም የናፍ ሀገር የናፍቅ ሀገሩ ገብቶ መስራት፣ ማስተማር፣ መነገድ የሚፈለገው ኑ የፕሬስ ነፃነት ካልታወጀ ምክር ቤቱ እንደገና እንደሚከፈት እንደገና ስራ እንደሚጀምር የእናት አገር ጥሪ ልበልህ ድሮ እንደሚባለው በዛን መልክ መጥቶ ቶሎ ማስተካከያ ካልተደረገ በሺ በሺ የሚቆጠር አሁን በአንድ ወር ጊዜ ውስጥ ራሱ ከአስር እስከ አስራ አምስት ሺህ ሰው እየገባ ነው። ይሄ እንግዲህ ስደተኛ ካምፕ ሄዶ የተመዘገበው ነው። አብዛኑ ግን ቀጥታ እስከ አዲስ አበባ ድረስ ውስጥ ውስጡ ነው የሚሄድ ነው። ወንድም ሀገር ነው የሚመጣው፣ ችግር የለውም። ግን ለኢትዮጵያ መንግስትም ጫና ነው። ኢትዮጵያ መንግስት ከአሁኑ ከተባበሩት መንግስታት ጋር ከአዮም ጋር መነጋገር አለበት። ይሄ ነገር የዛሬ ስድስት ወር የዛሬ በዚህ ከቀጠለ ብዙ አዙሪት ችግር ውስጥ ስለሚገባ የአርቲክሌም አንደኛውን ጭብጥ ነጥብ ይሄ ነው መታሰብ አለበት። ኢትዮጵያ ራሷ አንድ ነጥብ አራት ሚሊዮን በብሔረሰብ ተኮር በሆነ የመሬት መገፋፋት በመሳሰለ ችግር ውስጥ ወድቃለች። አሁን ሁላችን እንደምናውቀው ጋምቤላ፣ እዚህ እዛ፣ ደቡብ እየተባለ ያ እንዳለ ሆኖ አሁን ደግሞ ለኤርትራ ወገኖቻችን ይሄ ነቢይ መሆን አያስፈልግም። ከአሁኑ እርዳታ ካልተዘመቻቸ እና ኢትዮጵያ መንግስት ቶታሊ መመከት እና ይህን እህልና የመሳሰሉትን ማቅረብ ካልቻለ ችግር ውስጥ ይወድቃል፣ በሚል ማሳሰቢያም ነገር ነው ያቀረቁት። እና ኢኮኖሚውን ዲተርማይን የሚያደርገው አገሮች እኩል ሊሆኑ አይችሉም። እኩል አቅም ሊሆናቸው አይችሉም። አንድ አገር አገር የሚሆነው በሳል ፖሊሲ፣ ኢኮኖሚክ ፖሊሲ እና ስቴብል እና ተረጋጋ ፖለቲካዊ ስርዓት የፈጠረ መንግስት አድቫንቴጅ አለው። የህዝብ ብዛት ብቻ አይደለም አሁን ሁለቱ ስናወዳድር ኢትዮጵያ አድቫንቲጅ እንዳላት ነው ማስረጃዎች የሚያሳዩ ለማለት። የኢትዮጵያ የራሷ የሀገር ውስጥ ተፈናቃዮች ወደ አንድ ሚሊዮን ተኩል የሚጠጉ መኖራቸውን ከመግለጾ በተጨማሪ በኢትዮጵያ ላይ የሚያድረውን ጫና ብቻ ሳይሆን ኤርትራ ራሷ ሊደርስባት የሚችለውን መዘዝ ከዚህ ፍልሰትም ለመጠቆም ሞክረዋል። ሰዋ የለቀቃት የጣላት በሚወጣ ጊዜና የምስራቅ ጀርመንና የምዕራብ ጀርመንን የቀዝቃዛ ጦርነት ዘመን ምሳሌ አንስተውም ለመጠቆም ሞክረዋል። በጽሁፉ ውስጥ ፕሮፌሰር ብሩክ እና በማጠቃለያው ላይ ሲገልጹ ጭራቃዊ ዘዴዎች ወይም ጨካኝ ዘዴዎች ወይም የከበዱ መንገዶች ለማለት ይመስለኛል ውሎ ድራኮኒያን ታክቲክስ ነው ያሉትና ውሎ አድሮ አቅም ማጣታቸው አይቀርም ብለዋል። ስለዚህ ድንበሩ ይዘጋ ሳይሆን የእርሶ ሀሳብ እንደ መሰለኝ የጠበቀ ቁጥጥር ይኑር ሳይሆን ኤርትራ የራሷን ሁኔታዎች መፈተሽ አለባት። ውስጧን ከአካባቢዋ ጋር ማስተካከል አለባት ይመስለኛል። እስቲ አብራሩልኝ። ልክ ነው። ራሱን ማስተካከል ማለት መንግስታት እስከተወሰነ ደረጃ ድረስ የህዝብን ጥያቄ መግፋት መግፋት መግፋት ይቻላል። ግን አንድ ደረጃ ሲደርስ ልክ እንደ ጠዋ ብሎ ሊበጠስ ይችላል። እዛ ደረጃ ከደረሰ የማያስፈልግ አስከፊ ሁኔታ በህዝብና በመንግስት መካከል ይፈጠራል ያለ ማለት ነው። ሀገራት ደግሞ ብዙ ሀገሮች ምሳሌ አሉ በዛም የጠፉ አገሪቷም ለቀውስ የሚዳረገው እና ይሄ እኔም እንትን ያልኩት ከስጋት ነው። አንድ ቁስ ትልቁ ፖሲቢሊቲ ኤርትራ ውስጥ ልክ ኢትዮጵያ ውስጥ እንዳየ ነው። ቶሎ ማስተካከያ ካልተደረገ ሪፎርም ማለት ለት ነጻነት፣ ተቃዋሚ ፖለቲካ፣ ተፎካካሪ የፖለቲካ ፓርቲዎች አገራቸው እንዲገቡ ማብቃት ሀያ አመት ሰላሳ አመት አርባ አመት የተቀመጡ አሉ ነጻነት፣ ብቻ ሀያ ሰባት አመት ከዛ በላይ ደግሞ ይሄ ብዙ የኤርትራ ተቃዋሚ ፓርቲዎች አሉ ገና እንትን ያላሉ አሉ፣ ጋዜጠኞች አሉ፣ መምህራን አሉ ይሄ ይሄ ሁሉ ቶሎ ማስተካከል ካልተደረገለት ከገነፈለ ብዙ ዋጋ ያስከፍላል ለማለት ነው። ሀገራቸውንም ሕልውና ውስጥ ሊያስገባ ይችላል። ትርፉም ደግሞ እዳውም ለኢትዮጵያ ነው። በተወሰነ መልኩ ግን የተለየ ግንኙነት አለን እና አሁን ያለው ኤርትራ መንግስት በምን ይወጣዋል? የሚል ጥቆማ ምን ያቀረቡት ማለት መንግስታት እንዲህ አይነት ችግር ኮርነርድ ሲሆኑ ቶሎ ቶሎ አስ ማስተካከያ ከተደረገ ህዝቡም እኮ በብሩ ድምፅ መስጠቱን ሁሉ ያቆማል። ማለት አገሩን ጥሎ ሚሄድ ሁሉ ያቆማል። አሁን ኤርትራ ለምሳሌ ጋርዲያንም ላይ እና ዩናይትድ ኔሽን ያወጣው ትናንትናንት ወዲያ ፋክት የሚያሳየው ወሰኑ እስከተከፈተ ድረስ ወጣት ወንዶች ነበሩ እየሸሹ የሚመጡት ነበረው ሀምሳ ሰላሳ እንዲ አሁን ግን ሰባት መቶ ፐርሰንት ነው ያደገው፣ ሰባት እጅ ነው የሚለው የዛሬም ሪፖርት አይተን፣ ይሄ በጣም ያስደነግጥ ነው ማለት አገሪቷ ብቻዋን ልትቀር ነው ወይ ብዬ ነው የጻኩት። እንዲሁም ኤምቲንግ ኦፍ ኤሪትሪያ ማለት ነው። አንድ አገር ያለ ህዝቧ ታዲያ ምን አገር ይሆናል? ስለዚህ አላፊነቱ ደግሞ ተከሻው የሚወድቆማ ላይ ነው፣ መሪዎች ላይ ነው። መሪዎቹ ከፍተው ያሉትንም ኑ ብለው ከወንድሞቻቸው ጋር ተሰባስበው ችግራቸውን በጋራ መፍታትና ይቅር መባባልም አለባቸው። ሩቅ መሄድም አያስፈልግም። የኢትዮጵያን ሞዴል መቶ በመቶ የገልምጡ አይደለም። አሁን ያለው ግን አትሊስት ይሄ ነው ሶሉሽኑ። ምክንያቱም ሌላው ሶሉሽን ደግሞ አስከፊ ሶሉሽን ሊሆን ይችላል እና በዚህ ውስጥ እኮ ህዝቡ የሚፈልገው ተስፋ ነው። ነገን ማየት ይፈልጋል። ተስፋው ደግሞ ሉ ከአን ኢትዮጵያ ተስፋው ምንድነው? ነገ ያልፍልናል በሚል ነው ይሄ ስፔስ ስለተፈጠረው ነው። ኢትዮጵያ አብጦ አብጦ አብጦ ሊፈነዳ የነበረው መጋቢት ላይ የቀሰቀሰው እና ይሄ ሁሉ ሰው ትከሻው ሁሉ ነው የራሱን የከበደው ነው የለቀቀው። ሰው ኢትዮጵያ ውስጥ ስሜቱ የምናውቀው ነገር ነው። የደስታው ደስታው ምንድ ነው? ተስፋ ስላለ ነው። እና በዚህ መልክ ሊለወጥ ይችላል። በዛ መልክ አልተለወጠ፣ ግን ይሄ እንደ ውስጥ ሄሞራይድ ነው። ሲደማ ውስጥ ደም መፍሰስ ማለት ነው። ከውስጥ ይሄ ወጣት የሆነ ሕጻናት፣ ሴቶች ሁሉ ሳይቀሩ ሀገር ጥሎ መሄድ አንዴ ደግሞ ሰው ከሀገር ከተፈናቀለ መልሶ ለማቋቋም ይከብዳል። ለአንድ ሀገር ትልቅ ትልቅ ጉዳት ነው ብዬ ንምገምጠው በሀገራችን በኢትዮጵያ ማየት እንችላለን። ኤርትራኖች ደግሞ ይኸው ከሰላሳ አርባ አመት በፊት ነው አስቀድሞ መውጣት መውጣት የጀመሩት የቆዩት እና በዚህ መልክ መንግስት ማስተካከያ እርምጃ ካልተደረገ ከባድ ነው በሚል ነው እና ኃላፊነቱ ደግሞ ሁልጊዜ በወቅቱ ያለው መሪ ላይ ነው። ለዚህ ነው ዶክተር አብይ ነው ፕሬዚደንት ኢሳያስ ፕሬዚደንት ኢሳያስ ናቸው እያንዳንዳችን የራሳችን ችግር መፍቻ ዘዴ አለን። ምናምንበት አንዱ በዚህ ይወስናል፣ አንዱ በዚህ ይወስናል። ወይ ለበጎ ወደ ሌላም ሊወስድ ይችላል እና ኃላፊነቱ እናት አገር ከተባለ እናት ነው ኢትዮጵያ፣ ኤርትራዊ፣ አሜሪካዊ ነው። ለእናት ለሀገር ተብሎ ብዙ ነገር ይተዋል። እንኳን ስልጣንና ብዙ ነገር መተወት አለበት። ያ ከተባለ የነገሯን አገር መጠበቅ እና ምን ከተፈለገ ካስፈለገ ሰው ብዙ ነገር ለቆ ማስረከብም አለ። አለዛም መቻይቶ አሁን ኢትዮጵያ እንደምናየው ለውጦች እየተደረጉ ይካሄዳል እና ይሄ አማራጭ አለ። ያኛው አማራጭ ብዙ ተሞክሮ አላዋጣም። በደርግ ጊዜም ማየት ነው አላዋጣም። ደርግም ሀያ ሰባት አመት አሁን ኢትዮጵያም ባለው ሁኔታ ተሞክሮ ተሞክሮ ኢኮኖሚው ጥሩ ሄደ፣ ግን በፖለቲካ ወደ ኋላ የቀረ ነው። ስፔስ አለ፣ ግን በጣም ጠበብ ያለ ስፔስ ነው። ህዝቡ የሚለው ምንድን ነው? በቃ ልቀቁን ከፈታ አርጉ ነው የሚለው እና ኤርትራ ውስጥም ያለው ሁኔታ በፓራሌል መቶ መቶ አንድ ባንሆንም ግን በማጆሪቲው ነጥቦች ላይ ስናወዳድር ይሄ አይነት ሁኔታ ስለሚታይ በዚህ መልክ ነው ለመጠቆም የፈለግኩት። ችግሩን ለማስወገድ ለውጥ ዲፎርም ያስፈልጋል። ያ በፍጥነት አልተደረገ ብዙ ጠንቅ ሊያመጣ ይችላል በሚል ነው ያየ ፕሮፌሰር ብሩክ ኃይሉ መቼም ወቅቱ በኢትዮጵያ ውስጥም ሆነ በአካባቢዋ ብዙ እየተሟሟቁ ያሉ ሁኔታዎች ያሉበት ጊዜ ነው። እንግዲህ እየተመለስኩ ደግሞ በተናጠል አንዳንድ ጉዳዮችን እያነሳው ሰፋ አድርገን እንወያያለን። ጥዮን ወደብም አስመልክቶ ያነሱትን ሐሳብ ትንሽ ሰፋ አድርገው እንዲያብራሩ መድረኩን እከፍታለሁኝ ወደፊት ለዛሬ ለሰጡኝ ጊዜና ለማብራሪያው በጣም አድርጌ አመሰግናለሁ ፕሮፌሰር ብሩክ። እኔም አቶ ሰለሞን ለተሰጠኝ እድል በጣም አመሰግናለሁ። ለአድማጮችም የከበረ ሰላምታ እንዲሁ። እግዜር ይስጥልኝ መልካም ምሽት። አሜን። መልካም ምሽት ለዚህ ሁላችን